በኢትዮጵያ እየተካሄደ ያለው ለውጥን ተከትለው የቆዩ የጥበብ ስራዎችም ለመድረቅ መንገድ መከፈቱ እየታየ ነው ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። ፈጠራዎች እንደሚበረታቱ የበለጡ ስራዎችም እንደሚሰሩ ባለሙያዎች ተስፋቸውን ገልጠዋል። አንጋፋው አርቲስት ተክሌ ደስታ ከገዛ አገሩ እንዲባረር ምክንያት የሆነው መንታ መንገድ የተሰኘ የመድረክ ስራ ሰሞኑን በብሔራዊ ቲያትር ለእይታ እንደሚበቃ እየተጠበቀ ነው ሲል እስክንድር ተከታዩን አቀናብረዋል። ለዙፋኔ ለዘውዴ የማልቀና መስላሉ? ግርማይ ይሁን እንኳን ሰው የሰው ልጅ ቀርቶ ሁሉን ቻይ የሰው የዓለምም ፈጣሪ በመንግስቱ መቅናቱን ነው አበክሮ ያስተማረ ዘላለሙም የሚያስተማር እንዳልከው ባንተው በራስ ጀምራለሁ፣ ለመቀጣጫ ጀትን በህዝብ ፊት እቀለዋለሁ። አንጋፋ ታዋቂና ወጣት አርቲስቶች በተክሌ ደስታ እየተዘጋጀ ያለውን መንታ መንገድ የተሰኘ የመድረክ ስራ በብሔራዊ ቲያትር እየተለማመዱ ነው። እንኳንስ ያንቺን የራሱስ ማንነት የተው እንደ ሰየሙት የሚሰየም እንደ ሸመኑት የሚሸመን የዋሪት የሚጎጥቱት የዘመን ጋሪ ሆኗል። አረ የፈለገው ሊ ሙሉ ሙ ከታዋቂው ግብፃዊ ጸሐፊ ቶፊክ አልሐኪም ድርሰቶች አንዱ የሆነው ዘሱልታን ስዳይ ለማ ነው። ባለማየሁ ገብረ ህይወት አማካኝነት ለኢትዮጵያ ተመልካች እንዲስማማ ተደርጎ የተተረጎመው ቲያትሩ በስልጣን ላይ ለመቆየት የትኛውን አማራጭ መጠቀም እንዳለበት መወሰን በተቸገረና አጣብቂኝ ውስጥ በገባ አንድ የአገር መሪ ላይ ያተኩራል። ህግን መከተል ወይስ የኃይል አማራጭ መጠቀም የሚሉት ለውሳኔ ያስቸገሩ ምርጫዎች ሆነው ልብ እንዳንጠለጠሉ የተመልካችን ቀልብ ይዘው ታሪኩን ያስቀጥላሉ። አንጋፋውና ታዋቂው ተዋናይ ደራሲና አዘጋጅ ተክሌ ደስታ ይህንን ቲያትር ለመድረክ ለማብቃት የሄደበት መንገድ ግን አልጋ ባልጋ አልነበረም። ቲያትሩን ለማዘጋጀት ከሚኖርባት አሜሪካ መጀመሪያ ወደ አዲስ አበባ የመጣው ከሁለት ዓመት በፊት እንደነበርም ይናገራል። የያኔዋ ኢትዮጵያ ግን መልእክቱ ዓለም አቀፋዊ፣ ጭብጡም የህግ የበላይነት መከበር ለሆነው ለዚህ ቲያትር ዝግጁ አልነበረችም። ይህ ህግ ህግ የምትለው ጭንብል ምንም መፍትሄ አይመጣልኝ። የጎራዴ ትንሽ እንቅስቃሴ ግን ችግሩን ከመሰረቱ እንደምትፈታው ላረጋግጥ ብሎ ወደደ ግርማዊ ሆይ፣ ካዋጣው ዝም ብለህ ለአስተዳደራችን መቃናት ሲባል የሚፈስ ትንሽ ደም ምንም ችግር አያመጣም። ትንሽ ደም እናም ቲያትሩ ገና በልምምድ ላይ እንዳለ በአስቸኳይ ከሀገር እንዲወጣ መደረጉን ያስታውሳል። ተጠራው 24 ሰዓት ሊሰጥ የሚገባው መብት በተወለድኩባት ሀገሬ ላይ 24 ሰዓት እንኳ የመኖር መብት አለኝ። በአራት ሰዓት በተያዝኩ በአራት ሰዓት ውስጥ ነው አውሮፕላን ላይ እየተጫንኩት በተያዝኩ ማለት ያዦቹ ነማን ናቸው? እንግዲህ ኢሚግሬሽን ተጠራሁ። በቃ ከሚግሬሽን ነው የተወሰድኩት። ኢሚግሬሽን ያሉ ሰዎች ናቸው ወይስ ደህንነቶች ናቸው? እኔ በትክክል ለመናገር አልችልም። እንግዲህ ይመስለኛል፣ ደህንነቶች ይመስለኛል። መቼም አንድን ሰው እንካ አድርጎ በአራት ሰዓት ባልሞላ ጊዜ ውስጥ አውሮፕላን የሚያገኝ ማን ነው? አንድ ባለስልጣን መሆን አለበት። ሲቪል የለበሱ ሰዎች ናቸው ይዘው ሄዱት። ከየት ነው ያዙ ሲይዙ? ከዚህ ከኢሚግሬሽን መጀመሪያ ኢሚግሬሽን ጠሩ። ከዛ ሲቪል የለበሱ ሰዎች መጡና ወደ አውሮፕላን ማረፊያ ውስጥ ይዛ ገባው። ወደ ዘጠኝ ሰዓት ላይ ነው። ዝርዝር ብዙ ዝርዝር ነገር አለው። ዘጠኝ ሰዓት በኢትዮጵያ አቆጣጠር ዘጠኝ ተኩል መሰለኝ የደረስኩት። ከዛ ይዘውኝ ገቡ። ልጄ ውጪ እንዲቆይ አደረጉ። ከዛ እኔን ከዚህ እንዳልወጣ ከቢሮ እንዳልወጣ አደረጉኝ። ከልጄ ልጄን እንግዲህ አስገድደውታል ይመስለኛል። ትኬት አምጣ አለበለዚያ ወይ በኬንያ ወይ በሱዳን ወይ በምንድን ነው ባለው ባለው መስመር እናስወጣዋለን። ግን ከዚህ ከዚህ ውጪ እንዳይጉላላ ግን ትኬት ብትቆርጥለት ጥሩ። እንዴት አድርጌ ነው በዚህ ቻችር ጊዜ? ግድ የለም ሂድ፣ እዚህ ቦታ ላይ ይሉታል። ይሄዳል። ራሳቸው አመቻችተው ያደርጋሉ። 60 ሽብር ክፈል ይሉታል። ላንድ ስትሪፕ ነው 60 ሽብር ይሄ ልጅ ይከፍላል። በኋላ እዛ ከሄድኩ በኋላ ነው 60 ሽብር ክፈሉን ማቀው እና በፀረ ሕዝብ ስራ ላይ ተገኝተሃል ነው እና መውጣት አለብህ። እንዴ! ኧረ እግዚአብሔር ይስጣቸው። እስር ቤት ቢወረውሩኝስ መንገድ ላይ ስንቱ በመንገድ እየተደፋ ነው። አሁን በማየው ከሚዲያ ላይ በዓይኔ አላየሁም። ከሚዲያ በምመለከተው በሚወራው እኔ እኮ ወድለኛ ሰው ነኝ እና እንኳን እንዴ አረ እኔ እሱን ሳስበው በጣም አንዳንዱ ይዘገነናል። ያቅፎ በጆሬ ነው። አውሮፕላን ማረፊያ ሲደርስ በጆሬ ጠጋ ብሎ የትውልድ መታወቂያን ቀምቶ እዚህ በኋላ አገር አለኝ ብለህ እንዳትመጣ ነው ያለው። የደህንነት ሰዎች ናቸው። አዎ፣ ምን ታደርጋለህ? ትምክህት መመካት በእግዚአብሔር ሰው እራሱ ሟች መሆኑን ሰው ጠፊ ወዳቂ መሆኑን አለመገንዘቡ በጣም ያሳዝናል። አይ አገር አለኝ ብለህ እዚህ ትልፍሽ ብትል ብሎ ሲለኝ እሱ ነው አሪፍ እኔ ደግሞ አገር አለ ብዬ ስመጣ የምሞት አይነት አድርጎ የሚገለኝ አይነት አድርጎ በእብሪት ነው ያ እብሪት ነው ሁሉም ነገር እቺ እስከ እስከ ዘላለም ጆሮ ላይ ትጮሃለች እስከ ዘላ እስክሞት ድረስ አስባታለሁ እቺን ሌላውማ አልተስማማቸውም። በቃ ላስተዳደራቸው እንቅፋት ላይ መውጣቴ ምንም ማለት አይደለም። ስንቱ ተባሮ የለም እንዴ? ስንቱ ረሃብ ተብሎት የለም እንዴ? ስንቱ ስንቱ ስንት ነገር ተፈትሞበታል። እኔ እኮ ባውሮፕላን ማጥፋ ባውሮፕላን ሄድኩ። ገንዘብም ቢሆን ምንም አይደለም። በዚሁ በመንታ መንገድ ትያትር ላይ የግዳጅ ፈጻሚ ገጸ ባህሪ ነው ወክሎ የሚጫወተው ታዋቂው አርቲስት ሚካኤል ታምሬም በወቅቱ የሆነውን ያስታውሳል። ባለፈው ጀምረን ነው ነበር ማለት ነው። ባለፈው ባለፈው አንድ ሁለት አመት ይሆናል፣ ሁለት አመት አካባቢ ይሆናል። እና ጀምረን ነው ነበር ከዛ ድርጅቱን የተወሰነ ደረጃ ከሄድን በኋላ እንደውም ስቴጅ ላይ ሁሉ ወጥተን መለማመድ ከጀመርን በኋላ፣ ስቴጅ ላይ መውጣት ማለት የመጀመሪያው የቃል ጥናት ጨርሰን ወደ ስቴጅ ሲወጣ ወደ ሁለተኛው ፌዝ ወጣን ማለት ነው። እና ወደ መድረክ ላይ መውጣት ጀመራችሁ። ሁለተኛው ምዕራፍ ላይ ለማጠናቀቅ ትንሽ ሲቀረን፣ ያኔ አስቸኳይ ጊዜዎች ታወጀ እና ከዛ ኮማንድ ፖስቱ የቲያትሩ እንግዲህ እንዴት እንዳዩት አላቅም። ቲያትሩ የህግ የበላይነት መከበር አለበት የሚል ነው። ሕግ የሚከበረው ወይ ደግሞ ሀገር ሰላም የምትሆነው በሰይፍ ወይ በጦርነት ወይ በኃይል መንገድ ሳይሆን በሕግ ነው የሚል አይነት የሕግ የበላይነትን የሚሰብክ አይነት ቲያትር ነውና እንግዲህ ያልተመቻቸው መልእክት ይኖረው እንደሆነ አላውቅም፣ እና ማን እንዳስቆመውም አላውቅም። ግን በቃ ይቁም ተባለ። ተክሌም አዘጋጃችንም ከአሜሪካ መቶ ነበረ፣ እሱንም አፋፍሰው ላኩት እና እንደውም በንጋታው የጠዋቱን ፕሮግራም ልጠይቀው ስደውል ማታ ስደውልለት እሱ ኤርፖርት ነው ያለው። ለካ ምን ትሰራለህ ስለው በቃ ይዞ ይሄዱ ነው አለ ምናምን ብዬ አውረተን የተለያየ ነውና፣ ከዚህ በኋላ እንግዲህ ከሁለት አመት በኋላ አሁን ባለው ለውጥ ሁኔታ እንግዲህ እንደገና ተገናኝተን እየሰራን ያለ ነው። ፖለቲከኞች ጋዜጠኞችና ሌሎችም ለስር ተዳርገው በቆዩባት ሀገር የፈጠራ ስራዎችም የተለየ ጊዜ አላሳለፉም። በሕገ መንግሥቱ ተረጋገጠ የተባለው ሐሳብን በነጻነት የመግለጽ መብት በባለሥልጣናት ይታፈናል። ፈጽሞ አይደገምም የተባለው ቅድመ ምርመራ በጓሮ በር ብቅ ይላል፣ ሕጋዊ አሰራር ሆኖ ይተገበራል። ይህ በእነዚህ ሂደቶች ውስጥ ያለፉ የበርካታ ባለሙያዎች ግምገማ ነው። ከዚህ ቀደም ማንገደላት በተሰኘው ተከታታይ የቴሌቪዥን ድራማ ድርሰት የመንግሥቱን ቢሮክራሲ ቁልጭ አድርጎ ያሳየው ተክሌ ደስታ ለሌላ ሥራ ሲነሳ ያጋጠመውም ይኸው ነው። ዛሬ ግን ጊዜው መቀየሩን የጥበብ ስራዎችን በአገሪቱ ካለው ለውጥ እንደሚያተርፉ ተክሌ ደስታ ይናገራል። አሁን ይሄ ለውጥ ማንኛውም ሰው ነጋዴውም ሆነ ገበሬውም ሆነ በእኛ ሙያም ያለ ይሁን ደራሲዎችም ይሁኑ ሙዚቀኞችም ይሁኑ ይሄንን ለውጥ መንከባከብ አለብን አለባቸው። ምክንያቱም ቀላል ነገር አይደለም። እርግጥ ብዙ ችግር አለ፣ አሁንም ብዙ ችግር አለ እና በዚህ በዚህ ላይ ያሉ ሙያተኞች ራሳቸው ይህንን ለውጥ መንከባከብ አለባቸው። በዚሁ በመንታ መንገድ ትያትር ላይ ከሚተውኑት አንዱ ሚካኤል ታምሬ ምን ልታዘዝ በተሰኘውና ፖለቲካዊ ይዘት ባለው ሳምንታዊ የቴሌቪዥን ድራማ ላይ የሚሳተፋል። በሀገሪቱ እየተካሄደ ያለው ለውጥ የሚያስገኘው እድል ከጥበብ ስራዎች በተለይም ፖለቲካዊ ይዘት ካላቸው የኮሜዲ ስራዎች አንጻር የነበረውን ክፍተት እንደሚሞላ ተስፋ አድርጓል። ክፍተት ፈጥሯል። ምክንያቱም ኮሜዲውን የተሟላ አላደረገው የሚቀርቡ የነበረው የኮሜዲ ስራዎችን የተሟላ አላደረገውም። አንደኛ ሁለተኛ፣ የኮሜዲ ስራዎችን የሚያቀርቡ ሰዎችም የመፍጠር አቅማቸውን ይገድባል። እራሳቸውን ሴንሰር እያደረጉ ነው የሚሰሩት። ይህንን ካልኩን እንትና ይቀየማል እየተባለ በዚ አይነት ኮሜዲ አይሰራም። ሁለተኛ ታቷል ብዬ የማስበው ደግሞ ምንድን ነው መሪዎቻችንም የፖለቲካ መሪዎቻችንም ሰው መሆናቸውን እንዲረሱ ያደርጋቸዋል። ስትተቻቸው፣ ስትጎነትላቸው እያልክ ያለሁ ምንድን ነው? ሰዎች ናቸው፣ ሊሳሳቱ ይችላሉ። ይሄኛውን መንገድ አንስ፣ አልስማማም ነው ይሄንን ማለት። ይሄኛው ያጣል፣ ይሄንን ያጣሉ። እነሱም ጉዳቱ የሚመጣው በሁለት በኩል ነው። በኮሜዲ ስራውም በተቀባዩም በኩል ጉዳት ያመጣል ብዬ ነው የማስበው። በህግ የበላይነት ላይ የሚያተኩረው መንታ መንገድ የተሰኘው ቲያትር ከ18 ዓመታት በፊትም በሌላ ሰው ተተርጉሞ ለብሔራዊ ቲያትር ቀርቦ እንደነበር ተክሌ ደስታ ያስታውሳል። ያኔም ግን ለመድረክ እንዲቀርብ አለመፈቀዱን ይናገራል። የዛሬ ሁለት ዓመትም እሱን ለችግር ዳረገ። ሰሞኑን ግን ልምምድ ተጠናቆ ለህዝብ እንደሚቀርብ እየተጠበቀ ነው። ኢትዮጵያ ከ18 ዓመታት በኋላ ይህንን ቲያትር ለማሳየት ዝግጁ ሆናለች። የዚህ ቲያትርና የተክሌ ጉዞ የአገሪቱ የፖለቲካ ሂደት አመላካች፣ ሐሳብን በነፃነት የመግለጽ መብት ያለፈበት ውጣ ውረድም ነጸብራቅ ጭምር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ